የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ አንድ የእቃ ማጓጓዣ አውሮፕላን ዛሬ በሱዳኗ ምዕራብ ዳርፉር ግዛት ውስጥ በሚገኝ አውሮፕላን ማረፊያ እንደደረሰ በቦምብ መመታቱን የዓይን ምስክሮች ተናገሩ። ከቅርብ ሳምንታት ወዲህ አየር ማረፊያው በሱዳን ጦር ኃይል ከባድ የአየር ድብደባ እየተካሄደበት ነው። ጋዛ ሰርጥ ውስጥ እርዳታ የሚያከፋፍልባቸው ማዕከላት ለጊዜው መዘጋታቸውን በዩናይትድ ስቴትስና በእስራኤል የሚደገፍ አንድ የእርዳታ አቅራቢ ቡድን አስታወቀ። የጋዛ ሰብዓዊ ድርጅት የተባለው ይህ ቡድን ማዕከላቱ መዘጋታቸውን ያሳወቀው በማዕከላቱ አቅራቢያ ሰዎች መገደላቸው በተባበሩት መንግስታት ድርጅት ከተወገዘ በኋላ ነው። የአውሮፓ ሕብረት ከዩናይትድ ስቴትስ ጋር የሚካሄደው የንግድ ድርድር በትክክለኛ አቅጣጫ እየተጓዘ ነው ሲል አስታወቀ። ሆኖም የህብረቱ ዋነኛ የንግድ ተደራዳሪ ዩናይትድ ስቴትስ ዛሬ በብረታ ብረቶች ላይ በእጥፍ የታሪፍ ጭማሪ ማድረጓ ድርድሩን የሚያግዝ እንደማይሆን ተናግረዋል። ዜናው በዝርዝር አንድ የእቃ ማጓጓዣ አውሮፕላን ዛሬ በሱዳኗ ምዕራብ ዳርፉር ግዛት ውስጥ በሚገኝ አውሮፕላን ማረፊያ እንደደረሰ በቦምብ መመታቱን የአይን ምስክሮች ተናገሩ። ኒያላ ከተማ ውስጥ የሚገኘው ይኸው አውሮፕላን ማረፊያ በፈጥኖ ደራሹ ኃይል ቁጥጥር ስር ነው። ከቅርብ ሳምንታት ወዲህ አየር ማረፊያው በሱዳን ጦር ኃይል ከባድ የአየር ድብደባ እየተካሄደበት ነው። ስለ ጥቃቱ የሱዳን ጦርም ሆነ ፈጥኖ ደራሹ ኃይል የሰጡት መረጃ የለም። አንድ አውሮፕላን ማረፊያው አካባቢ የሚኖሩ ሰው ለፈረንሳይ ዜና አገልግሎት እንደተናገሩት አውሮፕላኑ ዛሬ ማለዳ በሀገሩ ሰዓት አቆጣጠር 11 ሰዓት ተኩል ላይ ነበር ያረፈው። ከ30 ደቂቃ በኋላ ግን የፍንዳታ ድምፅ መስማታቸውንና ጭስም ወደ ላይ ሲወጣ ማየታቸውን ተናግረዋል። ሌሎች ሁለት የአይን ማኞችም ተመሳሳይ ምስክርነት ሰጥተዋል። ጦሩ ወደ ከተማይቱ በገሰገሰበት ባለፈው ወርም አንድ የእቃ ማጓጓዣ አውሮፕላን እንዳረፈ በቦምብ ተመቶ ነበረ። ጋዛ ሰርጥ ውስጥ እርዳታ የሚያከፋፍልባቸው ማዕከላት ለጊዜው መዘጋታቸውን በዩናይትድ ስቴትስና በእስራኤል የሚደገፍ አንድ የእርዳታ አቅራቢ ቡድን አስታወቀ። የጋዛ ሰብአዊ ድርጅት የተባለው ይኸው ቡድን ማዕከላቱ መዘጋታቸውን ያሳወቀው በማዕከላቱ አቅራቢያ ሰዎች መገደላቸው በተባበሩት መንግስታት ድርጅት ከተወገዘ በኋላ ነው። የእስራኤል ጦር እርዳታ ወደሚከፋፈልባቸው ወደ እነዚህ ማዕከላት የሚወስደው መንገድ የውጊያ ቀጠና ተደርጎ የሚቆጠር ነው ሲል ዛሬ አስጠንቅቋል። እስራኤል ዛሬ በጋዛ ሰርጥ ባካሄደችው ድብደባ ቢያንስ 16 ሰዎች ተገድለዋል፣ ከመካከላቸው 12ቱ በአንድ ድንኳን ውስጥ የተጠለሉ ተፈናቃዮች ናቸው ሲል የፍልስጤም ግዛት የሲቪል መከላከያ ድርጅት አስታውቋል። የእስራኤል ወታደሮች ትናንት ደቡባዊ ጋዛ ውስጥ ከሚገኝ የጋዛ ሰብአዊ ድርጅት አንድ እርዳታ ማከፋፈያ አቅራቢያ በከፈቱት ተኩስ 27 ሰዎች ተገድለዋል። የእስራኤል ጦር ግድያው እየተጣራ ነው ብሏል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የእርዳታ ምግብ ፍለጋ ላይ የነበሩ ሰዎች መሞታቸው ተቀባይነት የለውም ሲሉ ኮንነዋል። እርምጃውንም የጦር ወንጀል ብለውታል። የአውሮጳ ሕብረት ከዩናይትድ ስቴትስ ጋር የሚካሄደው የንግድ ድርድር በትክክለኛ አቅጣጫ እየተጓዘ ነው ሲል አስታወቀ። ሆኖም የህብረቱ ዋነኛ የንግድ ተደራዳሪ ማሮስ ስፊሶቪክ ዩናይትድ ስቴትስ ዛሬ በብረታብረቶች ላይ በእጥፍ የታሪፍ ጭማሪ ማድረጓ ድርድሩን የሚያግዝ እንደማይሆን ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከውጪ ወደው ዩናይትድ ስቴትስ በሚገቡ ብረትና አሉሚኒየም ላይ የ50 በመቶ የታሪፍ ጭማሪ እንደሚያደርጉ አስታውቀዋል። ይህም በተለይ መኪና አምራቾችንና በቤቶች ግንባታ የተሰማሩትን ክፉኛ የሚጎዳ፣ ለተጠቃሚውም ዋጋ እንዲጨምር የሚያደርግ መሆኑ ተገልጿል። ይህ በእንዲህ እንዳለ ጉዳዩ ያሰጋቸው በንግዱ ዘርፍ የተሰማሩ የአውሮፓ ድርጅቶች ተጨማሪው ታሪፍ እንዲነሳ ለማድረግ 27ቱ የአውሮፓ ህብረት አባል ሀገራት እየተቻላቸውን ሁሉ ጥረት እንዲያደርጉ አሳስበዋል። የአውሮፓ ህብረት ኮሚሽን ቡልጋሪያ አዲስዋ የዩሮ ተጠቃሚ አባል ሀገር እንድትሆን እሽታውን ገለጸ። ቡልጋሪያ የዋጋ ግሽበትን ከቀነሰች በኋላ ሀያ አንደኛዋ የዩሮ ተጠቃሚ የአውሮፓ ህብረት አባል ሀገር ለመሆን የሚያስችላትን መስፈርቶች ማሟላቷን ዛሬ የወጣው የኮሚሽኑ ዘገባ አረጋግጧል። በዚሁ መሰረት ቡልጋሪያ ከጎርጎረሳዊው ጥር አንድ ቀን 2026 ዓ.ም አንስቶ የጋራ መገበያያው ገንዘብ የዩሮ ተጠቃሚ ትሆናለች። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርዙላ ፎንደር ላይን ቡልጋሪያ የዩሮ ተጠቃሚ አባል አገር ስትሆን ኢኮኖሚዋ ጠንካራ ይሆናል ሲሉ ተናግረዋል። የህብረቱ የንግድ ኮሚሽነር ቭላዲስ ድምብሮቭስኪም ዩሮ ለቡልጋሪያ ብዙ ጥቅሞችን ይዞ እንደሚመጣ አስታውቀዋል። ዶምብሮቭስኪስ እንዳሉት ዩሮ ለቡልጋሪያ ለዜጎቿና ለንግዱ ዘርፍ ተጨባጭ ጥቅሞችን ያስገኛል። የገንዘብ ዝውውር ክፍያን ይቀንሳል፣ ተጨማሪ ውረታን ወደ ሀገሪቱ ያስገባል፣ ንግድ እንዲያድግ የወለድ መጠን እንዲቀንስም እያደርጋል። በቡልጋሪያ የአንድ የሸራተን ድርጅት ባለቤት ቡልጋሪያ የዩሮ ተጠቃሚ ሀገራት ቡድንን መቀላቀሏ ከፍተኛ ጥቅም ይኖረዋል ብለዋል። ሀገሪቱ የዩሮ ተጠቃሚ ከሆነች በኋላ የንግዱ ዘርፍ ያድጋል ብዬ እጠብቃለሁ። ምክንያቱም የዩሮ ተጠቃሚዎች በሙሉ የእኛን ዋጋና አቅርቦት በቀላሉ መረዳት ይችላሉ። ከዚህ በተጨማሪም ለክረምትም ሆነ ለበጋ እረፍት እጅግ ሳቢ ከሆኑት ሀገራት አንዷ ቡልጋሪያ መሆኗንም ይረዳሉ። ቡልጋሪያ ከጎርጎሮሳዊ 2007 ዓ ም አንስቶ የአውሮፓ ህብረት አባል ሀገር ናት። የሽብር ጥቃት እንዲፈጸም በማዘዝ ከወነጀሏቸው የኬቭ ባለስልጣናት ጋር የሰላም ንግግር ማካሄድ ምን ትርጉም አለው? ሲሉ የሩሲያው ፕሬዚዳንት ቭላድሚር ፑቲን ተናገሩ። ፑቲን ከከፍተኛ ባለስልጣኖቻቸው ጋር በቴሌቪዥን በተካሄደ ውይይት ላይ የኬቭ መንግስት ሰላም የሚፈልግ አይደለም ማለታቸውን ሮይተርስ ዘግቧል። በተለይ ሩሲያ ውስጥ በቅርብ ቀናት ሰባት ሰዎች የተገደሉባቸውንና 115 የቆሰሉባቸውን በድልድዮች ላይ ተፈጸሙ ያሏቸውን ጥቃቶች የጠቀሱት ፑቲን ከእነርሱ ጋር ስለምን መነጋገር ይቻላል ሲሉ ጠይቀዋል። የሩሲያ መርማሪዎች እንደተናገሩት ባለፈው ቅዳሜ ዩክሬን ብሪያንስክ የሚገኝ ድልድይ አፈንድታለች። ይህ የሆነውም የሰኞው የቱርክ የሰላም ንግግር ከመካሄዱ በፊት ነው። የብሪያንስኩ ድልድይ ጥቃትና ሌላው በኩርስክ ደረሰ ያሉት ጥቃት ሰላማዊ ሰዎች ላይ ያነጣጠረ፣ የኬቭ መንግስትም ወደ አሸባሪ ድርጅትነት እየተቀየረ መሆኑን ረዳቶቹም የአሸባሪዎች ተባባሪ የሆኑ መምጣታቸውን የሚመሰክር ነው ሲሉ ፑቲን ከሰዋል። ይህ በእንዲህ እንዳለ ዩክሬን ትናንት ጥቃት የፈጸመችበት ክሪሚያን ከሩሲያ ጋር የሚያገናኘው ድልድይ ምንም አይነት ጉዳት አልደረሰበትም ስትል ሞስኮ ዛሬ አስታወቀች። የዩክሬን የደህንነት አገልግሎት በውሃ ላይ ከተሰሩት የድልድዩ ምሰሶዎች ባንዱ ላይ ቦምብ ማፈንዳቱን ትናንት ተናግሮ ነበረ። ምሰሶው ጥቃት ሲደርስበት የሚያሳይ ቪዲዮም ይፋ አድርጓል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በእርግጥ ፍንዳታ ነበር፣ ሆኖም ጉዳት አልደረሰም፣ ድልድዩም ይሰራል ብለዋል። ሩሲያ ዩክሬንን ማጥቃት ከጀመረችበት ከዛሬ ሶስት ዓመት ከሶስት ወር ወዲህ 19 ኪሎ ሜትር ርዝመት ባለው በዚህ ድልድይ ላይ ዩክሬን ተደጋጋሚ ጥቃት ተፈጽማለች። ቦምብ እየታጨቀበት ተሽከርካሪ ድልድዩ ላይ በፈነዳበት በጎርጎሮሳዊ 2022 በየካቲት ወር ድልድዩ ከባድ ጉዳት ደርሶበት ነበረ። በወቅቱ የመጓጓዣ አገልግሎት የመስጠት አቅሙ ቀንሶ ነበረ። ሩሲያንም ወራት የፈጀ ጥገና ለማካሄድ አስገድዷታል። በጎርጎሮሳዊ 2018 አገልግሎት መስጠት የጀመረው ብዙ ቢሊዮን ዶላር የወጣበት ድልድዩ በዩክሬንም በሩሲያን በኩል የክሪሚያ በሞስኮ የመያዝ ተምሳሌታዊ ምልክት ተደርጎ ይወሰዳል። ይህ ዶችቨለ ዲደብሊው ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ አንድ የእቃ ማጓጓዣ አውሮፕላን ዛሬ በሱዳንዋ ምዕራብ ዳርፉር ግዛት ውስጥ በሚገኝ አውሮፕላን ማረፊያ እንደደረሰ በቦምብ መመታቱን የአይን ምስክሮች ተናገሩ። ከቅርብ ሳምንታት ወዲህ አየር ማረፊያው በሱዳን ጦር ኃይል ከባድ የአየር ድብደባ እየተካሄደበት ነው። ጋዛ ሰርጥ ውስጥ እርዳታ የሚያከፋፍልባቸው ማዕከላት ለጊዜው መዘጋታቸውን በዩናይትድ ስቴትስ እና በእስራኤል የሚደገፍ አንድ የእርዳታ አቅራቢ ቡድን አስታወቀ። የጋዛ ሰብአዊ ድርጅት የተባለው ይኸው ቡድን ማዕከላቱ መዘጋታቸውን ያሳወቀው በማዕከላቱ አቅራቢያ ሰዎች መገደላቸው በተባበሩት መንግሥታት ድርጅት ከተወገዘ በኋላ ነው። የአውሮጳ ሕብረት ከዩናይትድ ስቴትስ ጋር የሚካሄደው የንግድ ድርድር በትክክለኛ አቅጣጫ እየተጓዘ ነው ሲል አስታወቀ። ሆኖም የሕብረቱ ዋነኛ የንግድ ተደራዳሪ ዩናይትድ ስቴትስ ዛሬ በብረታ ብረቶች ላይ በእጥፍ የታሪፍ ጭማሪ ማድረጓ ድርድሩን የሚያግዝ እንደማይሆን ተናግረዋል። ዜናው በዚሁ አበቃ።